የካሜሩን ወታደራዊ ኃይሎች 100 የቦኮ ሐራም አማጽያንን እንደገደሉና በጽንፈኛ ቡድን ተይዘው የነበሩ 900 ሰዎችን እንዳቆሰሉ ካሜሩን ገልጻለች። ወታደሮቹ መሰረቱ ናይጀሪያ የሆነው ጽንፈኛ ቡድን አባላትን ገድለው ታጋቾችን ያስለቀቁት ባለፈው ሳምንት በካሜሩንና በናይጀሪያ ድንበር ላይ በተካሄደ እንቅስቃሴ እንደሆነ የካሜሩን የመከላከያ ሚኒስቴር ገልጿል። ይህ ዜና በነፃ ምንጭ አልተረጋገጠም። በሌላ በኩል ደግሞ ትላንት ማታ በሰሜን ካሜሩን ቢያንስ የአራት ሰዎችን ሕይወት ያጠፋ ጥንድ የአጥፍቶ ጠፊ ጥቃት የፈጸመው ቦኮ ሐራም ነው የሚል ጥርጣሪ ያላቸው የሀገሪቱ ባለሥልጣኖች፣ እስላማውያኑ አማጽያን ከሁለት ዓመታት በፊት ካሜሩን ላይ ድንበር ዘለል ጥቃት ማካሄድ ከጀመሩበት ጊዜ አንስቶ ሀገሪቱ ቦኮ ሐራምን ስትዋጋ ቆይታለች። ካሜሩን ጽንፈኛውን ቡድን ለመዋጋት ለተመሰረተ አምስት ሀገሮችን ላቀፈው ግብረ ኃይል ወታደሮች ካዋጡት ሀገሮች አንዷ ናት። ቦኮሐራም በሰሜን ናይጄሪያ ጥብቅ የሆነ እስላማዊ መንግሥት ለመመስረት ዓላማ ከስድስት ዓመታት በፊት የማጥቃት ዘመቻ ከጀመረበት ጊዜ አንስቶ ከአስር ሺህ በላይ ሰዎች እንደገደለ ታውቋል።